የሕዳሴ ግድብ የውሃ ሙሊት ከግንባታው ሂደትና ምዕራፎች ጋር ይቀጥላል ሲሉ ከግብፅና ሱዳን ጋር በሚደረገው የሶስትዮሽ ውይይት የኢትዮጵያ ቴክኒክ ኮሚቴ ሰብሳቢ ጌዲዮን አስፋው አስታወቁ። ኢትዮጵያ በሁለቱ የፈረንሳይ ኩባንያዎች የሚካሄደው ጥናት እስኪጠናቀቅ ድረስ ሙሊቱን ለማዘግየት ተስማምታለች በሚል የተሰራጨው ዘገባ የተሳሳተ መሆኑንም አብራርተዋል። በኢትዮጵያ የቴክኒክ ኮሚቴ ሰብሳቢ የሆኑትን ኢንጂነር ጌዲዮን አስፋውን አዲስ አበባ ያነጋገራቸው እስክንድር ፍሬው ተከታዩን ልኳል። የኢትዮጵያ የግብፅና የሱዳን የውጭ ጉዳይና የውሃ ሚኒስትሮች የካርቱም ስብሰባ የተካሄደው ከአንድ ወር በፊት ነው። የዚህ ስብሰባ አንድምታና ውጤቶች ግን የአንዳንድ ወገኖች መነጋገሪያ ሆነው ቀጥለዋል። በወቅቱ እንደተገለጸው ሚኒስትሮቹ በሁለት ጉዳዮች ላይ ከስምምነት ደርሰዋል። የመጀመሪያው በታላቁ የኢትዮጵያ ህዳሴ ግድብ ላይ የተጽዕኖ ጥናቶች በሚያደርጉት አማካሪ ድርጅቶች ማንነት ላይ መስማማታቸው ነው። ባለፈው መጋቢት ወር የሦስቱ ሀገራት መሪዎች በካርቱም የተፈራረሙትን የመርህ ስምምነት ለማስፈጸም መስማማታቸው ደግሞ እንደ ሁለተኛ ስምምነት ተጠቅሷል። ይኸው ሁለተኛው ስምምነት የአንዳንድ ወገኖች በተለይም የግብፅ የመገናኛ ብዙሀን ትኩረት መሆኑ ታይቷል። 11 ወራት የሚፈጀው የአማካሪ ድርጅቶቹ ጥናት እስኪጠናቀቅ ድረስ ኢትዮጵያ ግድቡን ላለመሙላት መስማማቷንም እነዚሁ የመገናኛ ብዙሃን ጠቁመዋል። ከግብፅና ከሱዳን ጋር በሚካሄደው የሶስትዮሽ ውይይት የኢትዮጵያን የቴክኒክ ኮሚቴ የሚመሩት ኢንጂነር ጌደውን አስፋው ግን ስምምነቱ የግድቡን ሙሊት እንደማያስቆም ለቪኦኤ አስታውቀዋል። መር ስምምነቱ ተራ ቁጥር አምስት እንደሚለው እሱን ነው ብዙ ጊዜ ሚዲያዎች ተሳሳተ ትርጉም የሚሰጡት። በዛ ላይ ሶስቱ ሀገሮች የተፈራረሙት የሚለው አንደኛ የውሃ አሞላሉን ጉዳይ በተመለከተ የአሞላሉን ሁኔታ በጥናቱ የሚወሰን ቢሆንም ፌዝ ጋር ከኮንስትራክት ከግንባታው ምዕራፎች ጋር አብሮ ይሄዳል የሚል ስምምነት ነው ያለው። የህዳሴ ግድብ የግንባታው ምዕራፎች እና የሞሊቱ ምዕራፎች በተከታታይ ነው የሚሄዱት ለተወሰኑ አመቶች ማለት ነው። ስለዚህ ግንባታው በተካሄደ ቁጥር ሙሊቱም ቀስ በቀስ ከግንባታው ጋር ይሄዳል። ይህንን በመዝለል ነው ከጥናቱ ጋር ብቻ አያይዘው ትርጓሜ የሚሰጡት እንጂ ይሄ ስምምነት ውስጥ በግልጽ የተቀመጠ ነው። በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ በግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲና በሱዳኑ ኦማር ሐሰን አልበሽር መካከል ባለፈው መጋቢት የተፈረመው ስምምነት አጠቃላይ የመርህ ስምምነት መሆኑን ኢንጂነር ጌዶን አስታውሰዋል። አንዳንድ ወገኖች ደግሞ አጠቃላይ ስምምነቶችን በራሳቸው መንገድ ሊተረጉሙ እንደሚችሉ አስረድተዋል። የአጠቃላይ ስምምነቶች ሁልጊዜ አጠቃላይ ስምምነቶች ወደ ተግባር በሚኬድበት ጊዜ አሁን እንደተባለው የተለያዩ አካላት ፈራሚዎች፣ አካላት እንደሚመቻቸው የሚተረጉሙበት ሁኔታ ይፈጠራል። ምክንያቱም እነኛ አጠቃላይ ስምምነቶች በጣም ወርደው ዝርዝር ሆነው ሊቀመጡ አይችሉም። መርህ ናቸው በመርህ ደረጃ ነው። መርህን ደግሞ ወደ ተግባራዊ ለማውረድ በሚሞከርበት ጊዜ የተወሰነ የትርጉም ልዩነት ሊኖር ይችላል። እንግዲህ የቴክኒክ ሰዎች ዋና ኃላፊነታቸው ይህን የትርጉም ልዩነት በማጥበብ ወደ መርሁ አቅጣጫ የመውሰድ ነው። ለዚህ ነው የቴክኒክ ሰዎች ሲገናኙ፣ ስብሰባችን አሁን ወደ አስረኛ መድረሱ ነው። አስረኛ ስብሰባ ነው የሚቀጥለው። በቀላሉ ስምምነት ላይ አይደረሱም። እንዳው፣ እዚህ ላይ ለማስታወስ እንፈልገው የወሰን አለፍ ወንዞች ጉዳይ የአንድ መንግስት ወይም የአንድ ትውልድ ጉዳይ አይደለም። እንደሚታወቀው አሁን ግብጾችና ሱዳኖች በ59 በ29 የፈረሙትን ለ60ና ለ80 ዓመት እሱን እየጠቀሱ ነው መብታችን እያሉ የሚከራከሩት። ስለዚህ ዛሬ የምንፈርመው ፈርመው ውለታ በቴክኒክም ደረጃ ሆነ በፖለቲካ ደረጃ የምንፈርመው ኢትዮጵያን ግዴታ ውስጥ የሚከትና ቀጣይ ትውልዶቹንም ግዴታ ውስጥ እንዳይከት ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ውይይታችን ረጅም ጊዜ ነው የሚፈጀው። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ሲጠናቀቅ 74 ቢሊዮን ኪዩቢክ ሊትር ወይም የጣና ሐይቅን ሁለት እጥፍ የሚሆን ውሃ እንደሚይዝ ይጠበቃል። ኃይል ማመንጨት ለመጀመር ግን ግድቡ በዚህ ደረጃ እስኪሞላ አይጠበቅም። የቴክኒክ ኮሚቴው ሰብሳቢ እንዳብራሩትም ሁለት ሞተሮች ግድቡ ሳይሞላ በፊትም 750 ሜጋዋት ኃይል ማመንጨት ይጀምራሉ። በግድቡ እንደሚኖረው የውሃ ከፍታ መጠን ከ216 ሜጋዋት ተነስተው 750 ሜጋዋት ሊደርሱ እንደሚችሉ ነው ያመለከቱት። እናም የአማካሪ ድርጅቶቹ ጥናት ባይጠናቀቅም ይህ የውሃ ሙሊት እንደማይቋረጥ ነው የጠቀሱት። አዎ፣ የሚያጠራቅመው ውሃ በሁለቱም ሀገሮች የሚያውቁት ጉዳይ ነው። ከ3.5 እስከ 4 ቢሊዮን ሜትር ክብ ውሃ ነው። እነኝህን ለማንቀሳቀስ ለመንቀሳቀስ የሚያስፈልገው በጣም ከአባይ አማካይ ፍሰት አስር በመቶ የማይሞላውን ነው። ስለዚህ የነኚህ ስራ መጀመር የሁለቱ ተርባይኖች ስራ መጀመር በታችኛው ላይ ምንም የሚያስከትለው ለውጥም የለ፣ በፍሰቱም ላይ እንትን የለም። በሁለቱ ተርባይኖች ወጥቶ የሚፈስ ነው። ያም ቢሆን በግድብ ውስጥ የሚጠራቀመው ውሃ እንዳልኩት ከአባይ አማካይ አመታዊ ፍሰት አስር በመቶ የማይሞላ ከአራት ቢሊዮን በታች ማለት ነው ነው። ለዚህ ነው ብዙም እንደ ትልቅ ነገር የማይታየው፣ ለዚህ ነው። ስለዚህ ማምረት መጀመራቸው የማይቀር ነው። ጥናቱ ባይጠናቀቅ ይሄ ምንም በፍሰቱም ላይ ልዩነት አያመጣም። በእቅዱ መሰረት በእንግሊዝኛው እርሊ ጄኔሬሽን የሚሉት ወይም ቀደም ብሎ ሀይል ማመንጨቱ ሁኔታ ፕሮጀክቱ ባለው እቅድ መሰረት የሚሄድ ነው። ጥናቱን የሚጠብቅም አይደለም። በሁለቱ የፈረንሳይ ሥራ ተቋራጮች የሚካሄደው ጥናት የግድቡን ግንባታ ለአንድ ሴኮንድ እንኳን እንደማያስቆም የኢትዮጵያ ባለሥልጣናት ተናግረዋል። የግድቡ ግንባታ እስካሁን 50 በመቶ መጠናቀቁንም ይፋ አድርገዋል። በአባይ ወንዝ ላይ በሚገነባው የታላቁ የኢትዮጵያ ሕዳሴ ግድብ ላይ ጥናት እንዲያደርጉ የተመረጡት ሁለት የፈረንሳይ የስራ ተቋራጮች ናቸው። የሚያደርጉት ጥናት ሁለት ሲሆን የመጀመሪያው የግድቡን አሞላልና የረጅም ጊዜ አስተዳደር ይመለከታል። የድርቅና የዝናብ ሁኔታዎችን በመተንበይ ጭምርም አሞላሉንና የውሃ ፍሰቱን ይዳስሳል። ሁለተኛው ደግሞ ሊኖሩ የሚችሉ አካባቢያዊና የማህበራዊ ኢኮኖሚ ተጽዕኖዎችን ይቃኛል። ሁለቱ ጥናቶች በአስራ አንድ ወራት ውስጥ እንደሚጠናቀቁ ይጠበቃል። የሁለቱ የሥራ ተቋራጮች ጥናት ውጤት አስገዳጅነት እንደማይኖረው ከግብፅና ከሱዳን ጋር በሚካሄደው የሦስትዮሽ ውይይት የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ የሆኑት ኢንጂነር ጌዶን አስፋው ይናገራሉ። የእነዚህ ጥናቶችን ውጤት ያው የሦስትዮሽ ኮሚቴ የጥናቱን ውጤቶች ካዩ በኋላ ለሚኒስትሮቻቸው የምክር ሀሳብ ያቀርባሉ። እንግዲህ የጥናቱ ውጤት ቀጥታ ወደ ተግባር የሚተረጎም አይደለም። በአሞላሉም ሆነ በረጅም ጊዜ የግድቡን የስራ ማካሄድ ጉዳይ በአማካሪው የሚወሰን አይደለም። ይሄም አሁን የትርጉም ልዩነት አለን ማላችን ግን ግልጽ ነው። የተፈራረምነው ነገር የአማካሪው ጥናት ወሳኝ አይደለም። ወሳኝ የሚሆነው የሶስቱ የብሔራዊ ኮሚቴ የሶስትዮሽ ኮሚቴዎች ከጥናቱ ጨምቀው አውጥተው ለየሀገሮቹ የሚያቀርቡት የውሳኔ ሀሳብ ነው ወሳኝነት ያለው። አሁን ብዙ ጊዜ የአማካሪው አስገዳጅ የአማካሪው የጥናት ውጤት በየሀገሮቹ ላይ አስገዳጅ ሁኔታ እንዳለው ይነገራል። ይሄ አይደለም። ሂደት አስቀምጠናል። የአማካሪ አስገዳጅ እንዳለ ሆኖም ተስማምታችኋል፣ ሶስቱ ሀገሮች እንግዲህ እነሱ የሚሉትን ጊዜ የአማካሪውን ውጤት በሶስቱ ሀገሮች ላይ አስገዳጅነት አለው የሚል የመጀመሪያ እንደዛ የሚገባቸውና በብዙ ሚዲያዎች የሚጠቀሰው ያ ነው። ስምምነታችን ግን ያ አይደለም። እና የአማካሪውን ጥናት ከመጣ በኋላ ሶስቱ ሀገሮች የቴክኒክ ኮሚቴዎች የውሳኔ ሀሳብ ለየሀገሮቻቸው ያቀርባሉ ነው ለሀገሮቻቸው አቅርበው ሚኒስትሮቹ ስምምነት ላይ ከደረሱ በኋላ ነው ያሞላ ተግባራዊ የሚሆነው። ምናልባትም በሚኒስትሮቹ እንኳን መግባባት ባይሆን በአለም አቀፍ ሌሎች አለም አቀፍ ታዋቂ ሰዎች ተመርጠው የሚያግባባ ሀሳብ ያቀርባሉ ነው እና ሂደት አለው። የአማካሪዎቹ እንደወረደ የአማካሪዎቹ ሀሳብ ተግባራዊ ይሆናል ማለት አይደለም። ኢንጂነር ጌዶን እዚህ ላይ እንግዲህ ይሄ የአባይ ግድብ ሲጠናቀቅ የጣናን ሀይቅ ሁለት እጥፍ ወይም 74 ቢሊዮን ኪዩቢክ ሊትር ውሃ ይይዛል ተብሎ ነው የሚጠበቀው። ነገር ግን ኃይል ለማመንጨት የግድ እዛ ደረጃ ላይ እስኪደርስ አንጠብቅም የሚል በኢትዮጵያ በኩል እንዳለ ይታወቃል። ቀድሞ ኃይል ማመንጨት እንደሚጀምርም ሲገለጽ ቆይተዋል፣ ግድቡ ከመጠናቀቁም በፊት። ለዚህ ደግሞ የግድ ውሃ መግባት አለበት እና ይሄስ እንዴት ነው የሚሄደው፣ አሁን ከገለጿቸው ነገሮች አንፃር በተያዘለት ፕሮግራም ይሄዳል። ቀድሞ ኃይል ማመንጨት ይጀምራል። ግድቡ አው ቅድም እንዳልኩት ከግንባታው ሂደትና ምዕራፎች ጋር ሙሊቱም እንደዛ ነው የሚሄደው እና በለምሳሌ አሁን የተጠቀሰው ቀደም ብሎ ማምረት ጉዳይ ሁለቱ ተርባይኖች የውሃ ኃይል ማመንጫ ሞተሮች በተወሰነ የግድቡ ቁመት ወይም የተወሰነ የውሃው ሙሉ ሳይሆን ግድቡ ሙሉ ሳይሆን በፊት ኃይል ማመንጨት ይጀምራሉ። ይሄ ሁለት ተርባይኖች ብቻ ናቸው። እዚህ ላይ እንግዲህ ጥናቱ ከአስራ አንድ ወራት በኋላ ይጠናቀቃል ብሏል። ሁለት ጥናቶች በሁለት የፈረንሳይ ኩባንያዎች የሚጠኑ። ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጥናቱን በተመለከተ ሲናገሩ ከወራት በፊት ሳይንስ ያስማማናል። ፖለቲካው ወደ ጎን ከተተው በጥናቱ ውጤት ላይ መስማማት አንቸገርም የሚል አስተያየት ሰጥተው ነበር። ምንድን ነው ዋስትናው? እንደ ባለሙያ ለምሳሌ ጥናቱ ሊያስማማ እንደሚችል ሶስቱ ነገሮች የጥናቱ ውጤት አው ጥናቱ መቼም አንደኛ የተመረጡት አማካሪዎች በዚህ ስራ ረጅም ልምድ ያላቸው ናቸው። የጥናቱ ውጤት ሳይንስን ተከትሎ የሚሄድ ነው። የ እንግዲህ የተለያዩ መላምቶች ይኖራሉ። እንግዲህ በእንግሊዝኛ አሳምሽን የምንላቸው ዋና ውይይትም የሚሆኑት እነዚህ መላምቶች ወይ አሳምሽን የምንላቸው እና ወደ ጥናቱ ወደ ሞዴሉ የሚገቡ መረጃዎች ከያገሩ ተሰብስበው በሶስቱ ብሔራዊ ኮሚቴዎች እየተመረመሩ እና እየተረጋገጡ ነው የሚገቡት። እንግዲህ በእርግጥም የሚሰራው ስራ ሳይንሳዊ ነው። በእኛ መሀል እንኳን በአገሮቹ መሀል በተለያየ ምክንያት ያለማግባባት ቢደርስ ሌሎች የዓለም አቀፍ ባለሙያዎችም በዚህ የሚገቡበትን ሁኔታ በእንትን ውስጥ ፈጥረናል። እንዴት አገሮቹ ስምምነት እንደሚደርሱ ቅድም እንዳልኩት የአማካሪው ጥናት እንደመጣ የቴክኒክ ሰዎች ያዩታል። የቴክኒክ ሰዎቹ በሚኒስትሮች ይቀርባል። የውሃ ሚኒስትሮች ያዩታል። የውሃ ሚኒስትሮች አንዳንድ ጉዳይ ላይ ስምምነት ባይደርሱ ገለልተኛ የዓለም አቀፍ ባለሙያዎች ደግሞ መጥተው ጉዳዩን አይተው በሳይንሳዊ መንገድ ወደ ስምምነት ያደርሳሉ የሚል ነው። ከዚህ አንፃር ነው ማየት ያለብን ሂደቱንም። ያስማሙናልም የምንለው በዚህ ምክንያት ነው። ጥናቱን በሚያደርጉት የፈረንሳይ ኩባንያዎች ዝርዝር የስራ መመሪያ ላይ ከስምምነት መደረሱን ኢንጂነር ጌደውን አስታውሰዋል። እንደ አውሮፓውያን አቆጣጠር በዚህ በጥር ወር መጨረሻ ደግሞ ኩባንያዎቹ የቴክኒክ ሀሳባቸውን ዝርዝር እንደሚያቀርቡ ገልጸዋል። ኢትዮጵያን ጨምሮ የሶስቱ ሀገራት ብሔራዊ ኮሚቴዎች ካጠኑት በኋላም በቀጣይ ስብሰባ ለፊርማ እንደሚቀርብ፣ ስራውም እንደሚጀመር አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ